የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሶስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ ሲና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ናቸው። የዛሬውን የትንሣኤ በዓል ምክንያት በማድረግ ከሰጡት ቃለ ቡራኬ የተወሰደውን ያሰማ ናችሁ እሁድ ሚያዝያ 11 2012 ዓ ም የትንሣኤ በዓል ዛሬ በዓለም ዙሪያ በሚገኙ የተለያዩ የክርስትና እምነት ተከታዮች ዘንድ ተከብሮ ውሏል። በዓሉን የምታከብረው አድማጮቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ታዲያ የዘንድሮ የትንሣኤ በዓል በተለየና ምናልባትም ከአሁን ቀደም ታይቶ የማያውቅ ሊሰኝ በሚችል መንገድ ነው እየተከበረ ያለው። ምክንያት ዓለምን ያሸበረውና ድንገትም ቀጥ ያደርጋት ያለም የመሰለው የኮሮና ቫይረስ ወረርሽኝ በሰው ልጆች የህይወት ዘይቤ ላይ የፈጠረውን እጅግ ግዙፍ ጫና ጨምሮ በብዙዎች ላይ ያደረሰው ጉዳትና የደቀናቸው ፈተናዎች ናቸው። ዛሬ ዓለም የታመመው እንግዲህ እስከምናውቀው ድረስ ቻይና ውስጥ ውሃን የሚባል ግዛት አንድ የእንስሳት ገበያ ውስጥ ተነሳ የሚባል ቫይረስ ነው። የመጀመሪያው አንድ ሰው ተያዘ። ከዛ በኋላ አለም፣ እኛ የሰው ልጆች ህመማችንም አንድ አይነት ነው። ደግሞ የሚገርምህ ነገር የሆነ ቦታ ደግሞ መድኃኒቱ ቢገኝ፣ ያ አንድ ቦታ የተገኘው መድኃኒቱ ደግሞ የዓለም ሁሉ ይሆናል። መድኃኒታችንም አንድ ነው። ስለዚህ እያንዳንዳችን አለምን የተሻለች የመኖሪያ ስፍራ ለሰው ልጅ እንድትሆን Mass. መጣር መስራት። ስንሞት ደግሞ ሐውልታችን ላይ የሚጻፈውን ነገር ሰው እንዲጽፍልን መፍቀድ የለብንም ራሳችን መጻፍ መቻል አለ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት አገልጋይ ወንጌላዊ ያሬድ ጥላሁን ናቸው። የሰሞኑን ፈተናና የነገውን ድህረ ኮሮና ቫይረስ ወረርሽኛ ዓለም የህይወት ገጽታዎች ምንነት በሚጠይቅ ተከታታይ ውይይት ምሽቱ በተሰናዳ ዝግጅት አብረውን ይቆያሉ። የዘንድሮውን የትንሣኤ አከባበር ብሎም የትንሣኤን ምንነትና ፍቺ የሚዳስሱ ቅንብሮችም ይዘናል። ጤና ይስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ይህንኑ ፈተና ተከትሎም ከስቱዲዮ ውጪ ከየመኖሪያ ቤቶቻችን እያሰናዳን ማቅረብ የያዝነው ነው፣ ለየት ያለ አቀራረብ ሁለተኛው የራዲዮ መጽሔት ዛሬ ልዩ የትንሣኤ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተኛው አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ፣ እንዳትሄዱ ጤና ይስጥልኝ ክቡራትና ክቡራን የተከበራችሁ ክርስቲያን ምዕመናን፣ እንኳን ለብርሃነ ትንሣኤው አደረሳችሁ። ዜናውን ዋሽንግተን ዲሲ ከሚገኘው መኖሪያ የማሰማችሁ ሶሎሞን አባተ ነኝ። በኢትዮጵያ የተረጋገጠ የኮሮና ቫይረስ ተጋላጮች ቁጥር 108 ደረሰ። የጤና ሚኒስቴር በማህበራዊ መገናኛ ገጾቹ ላይ ባወጣው መረጃ ባለፈው አንድ ሙሉ ቀን ውስጥ ለ667 ሰዎች ምርመራ መደረጉንና ከመካከላቸውም ሶስቱ ኮሮና ቫይረስ እንደተገኘባቸው መረጋገጡን አሳውቋል። ሶስቱም ኢትዮጵያውያን ሲሆኑ ሁለቱ 62 እና 52 ዓመት ዕድሜያቸው ላይ ያሉ ሴቶች፣ አንዱ የ19 ዓመት ወጣት ናቸው። ትንሣኤን ዛሬ የምታከብሩ ሁሉ የራሴን ሀገር ኢትዮጵያን ጨምሮ ከቤተሰቦቻችሁ ጋር በጤና እንድትዘልቁ ልባዊ ምኞቴን እገልጻለሁ። በአካል ተራርቃችሁ ተለያይታችሁ ከሆነ ዛሬም፣ ይህ ቀውስ እስኪያበቃ ሁልጊዜም፣ ግን አብራችሁ መሆናችሁን እንድታረጋግጡ ይሁን ብለዋል የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ዛሬ ባስተላለፉት መልእክት። ጠቅላይ ሚኒስትር አብይ አህመድም በሚሊኒየም አዳራሽ የተከፈተውን የህክምና ማዕከል መጎብኘታቸውን አመልክተዋል። እጅግ ብቁና ችሎታ ባላቸው የጤና ባለሙያዎች የተሰናዳ ነው ብለዋል። ሊፈጠር ለሚችል ማንኛውም ሁኔታ ለመዘጋጀትም እንዲህ መሰል ቦታዎችን ማሰናዳት ይቀጥላል ብለዋል። ዋና መቀመጫው አዲስ አበባ የሆነው የተባበሩት መንግስታት የአፍሪካ የኢኮኖሚ ኮሚሽን ዩኤንኢሲኤ ኮቪድ-19 አፍሪካ ውስጥ በዚህ ዓመት ውስጥ ብቻ ሶስት መቶ ሺህ ሰው ሊገድል ይችላል ሲል ተንብየዋል። ይሁን እንጂ በአርባ አንድ ሀገሮች ውስጥ ለሚኖሩ በመቶዎች ሚሊዮኖች ለሚቆጠሩ አፍሪካውያን በድፍን አህጉሪቱ ያሉት የህይወት ማቆያ አየር ድጋፍ መስጫዎች ወይም ቬንቲሌተሮች ሁለት ሺህ ብቻ መሆናቸውን የዓለም የጤና ድርጅት አስታውቋል። ይህ በእንዲህ እንዳለ እስካሁን ከሰማንያ በላይ የኮሮና ቫይረስ ተጋላጮች እንዳሉ በተረጋገጠባት ሶማሊያ ከኮቪድ-19 ዘገባዎቻቸው ጋር በተያያዘ አራት ጋዜጠኞች ለአጭር ጊዜ ታስረው እንደነበረ ተዘግቧል። ይሁን እንጂ ከኮቪድ-19 ጋር በሚደረገው ፍልሚያ ውስጥ መገናኛ ብዙሃን ቁልፍ አገልግሎት ናቸው ሲሉ የሀገሪቱ ጠቅላይ ሚኒስትር አስታውቀዋል። ሶማሊያ ውስጥ በኮቪድ-19 ምክንያት አምስት ሰው መሞቱ የተገለጸ ሲሆን የበዛው አጋጣሚ በተመዘገበባት ዋና ከተማይቱ ሞቃዲሾ ላይ ባለስልጣናቱ የእንቅስቃሴ ገደብ ጥለዋል። በዓለም ዙሪያ ለኮሮና ቫይረስ መጋለጡ የተረጋገጠ ሰው ቁጥር ከ2 ሚሊዮን 300 ሺህ ልቋል። የጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ባወጣው የዛሬ አሃዝ ዩናይትድ ስቴትስ ውስጥ የተጋላጩ ቁጥር ከ735 ሺህ በላይ መሆኑን እና በኮቪድ-19 የሞተው ወደ 40ሺህ መጠጋቱን አሳውቋል። የቫይረሱ መጋባትና መዛመት አይሎባቸው በነበረ በሌሎች ሀገሮች እየተቀዛቀዘ መምጣቱን መንግስታቱ ሲጠቁሙ፣ አሁን የወረርሽኙ ከፍተኛው ተጎጂ በሆነችው ዩናይትድ ስቴትስ እጅግ የተፋጠነ ባይሆንም መጠነኛ መጨመር እያሳየ መሆኑ ተነግሯል። የዓለም ኦርቶዶክስ ክርስቲያን ምዕመናን የትንሣኤ ምሽትን ኮሮና ቫይረስን ለመከላከል መንግስታት ያወጧቸውን ማሳሰቢያዎችና መመሪያዎች ተከትለው አክብረዋል። በበዙት አካባቢዎች የሩሲያ፣ የዩክሬን፣ የቡልጋሪያ እና የሌሎችም ሀገሮች የቤተ ክርስቲያኒቱ አባቶች ሰው ራሱን ከኮቪድ-19 እንዲጠብቅ መልእክቶችንና ምክሮችን ለግሰዋል፣ የመንግስታቱን ጥሪዎችን አስተጋብተዋል። ጆርጂያ እና በሌሎችም ጥቂት አካባቢዎች ደግሞ የባለስልጣናቱን ማሳሰቢያዎች የመገዳደር እና ለአደጋ የመጋለጥ አዝማሚያዎች መስተዋላቸው ተዘግቧል። ለዜናው የተያዘው ሰዓት አበቃ። ክቡራትና ክቡራን፣ እንኳን ለብርሃነ ትንሣኤው አደረሳችሁ። በድጋሚ መልካም የፋሲካ ምሽት እና ሰሞን እንዲሆን እመኛለሁ። ለፋሲካ ምሽት ዝግጅት ወደ አሉላ ልመልሳችሁ። በእኔ በኩል ጤና ይስጥልኝ። ሀሳቡ ለሕያው ስለ ሙታን ትንሳኤ ይሃሎ ዘየሰ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል፣ በዚህ የለም። በመላው ዓለም የምትገኙ ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነትን በሰላም ጠብቆ አደረሳችሁ። ከላይ በቅዱስ ሉቃስ ጥቅስ የጀመርነው የሉቃስ ወንጌል ምዕራፍ ሀያ አራት በቁጥር አምስት ላይ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል፣ በዚህ የለም ብለው መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳባት እለት ከሰማይ የወረዱ ቅዱሳን መላእክት በመቃብሩ ግርጌና ራስጌ ሆነው ለመግደላዊት ማርያም እና ለሌሎቹም የተናገሩት ሕያው ቃል ነው። አዎ አምላካችን ሞትን ድል አድርጎ ተነስቷል። የሕያዋን አምላክ ነው። እሱ ሕያው ነው እና በሕያዋን መካከል በሕያዋን ከተማ የሚኖር ነው። አምላካችን እንዳስተማረን እንደነገረን፣ እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ይለናል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ ዛሬ አንድ ሺህ ዘጠኝ መቶ ሰባ ዘጠኝ ዓመት ሆኖታል። ዛሬ የምናከብረው የእሱን ትንሣኤ መታሰብ ያለ እኛ ደግሞ ከኃጢአት የምንነሳበት ጊዜ ነው። የምናስበው ይህምን ነው። ዛሬም ቅዱሳን መላእክት ለመግደላዊት ማርያምና ለሌሎቹ እንደነገሯቸው ሕያውን ከሙታን መካከል ልናገኘው አንችልም። ስለዚህ ዛሬም እኛ እሱ አምላካችን ሕያው ነው እና እኛም በእሱ አማካኝነት ሕያው እንድንሆን እሱ ሞትን ድል አድርጎ እንደተነሳ እኛም ዛሬ በእሱ አማካኝነት ሀጢያትን ድል አድርገን እንድንነሳ ከሙታን ከተማ ከሙታን መንደር እንድንወጣ ይገባል። በሙታን ከተማ በሙታን መንደር ሆነን ሕያው መሆን አንችልም። ጥላቻ፣ ዘረኝነት ነፍስ መግደልና እና የመሳሰሉት ሁሉ የሞት ሀሳብና ስራዎች ናቸው። ከዚህ ልንወጣ ይገባናል። ወንድሞቻችንን የምንወድ በአንደኛው ዮሐንስ ምዕራፍ ሶስት አስራ አራት እንደተጻፈ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። ስለዚህ እያንዳንዳችን ዛሬ ከእግዚአብሔር ምሕረት እንድናገኝ ትንሣኤ ልቡና ያስፈልገናል። ይኸውም ትንሣኤ ልቡና ንስሐ መግባት ነው። በትንቢተ ህዝቅኤል ሰላሳ ሶስት ቁጥር አስራ አንድ ላይ እንደተጻፈ ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው የሞት ዘንድ አልፈቅድም ብሏል። ስለዚህ በኃጢአታችን እንዳንሞት ዛሬ ከክፉ ሀሳብ እንደያሱ ያስፈልገናል። ዛሬም የጠፋብንን ሰላም የጠፋብንን ሕይወት እንድናገኝ ዛሬ በምድራችን ዓለማችን በዚህ በወረርሽኝ በበሽታ ተመታለችና ዘር፣ ቀለም፣ ቋንቋ፣ ሃይማኖት የማይለይ ዓለምን ሁሉ ያጥለቀለቀ የወረር ሽሚተወ ዛሬ ከምድራችን እንዲነቀል እንደመግደላ ልናልቅስ። ይህ መከራ የመጣው በኃጢአታችን ነው እና ስለዚህ ሰው በመጽሐፈ ምሳሌ ሀያ ስምንት ላይ እንደተጠቀሰው ኃጢአቱን የሚሰውር አይለማ የሚናገራትና የሚተዋት ግን ምህረትን ያገኛል ይላል። ስለዚህ ምህረትን የምናገኘው ከኃጢአት በመለየት ነው። ምህረት የምናገኘው እውነተኛ የሆነ ንሳሐ ስንገባ ነው። ማንም ዛሬ ያልበደለ ኃጢአት ያልሰራ የለም። ኃጢአት የለብንም ብንል ራሳችን እናታልላለን። ስለዚህ በንስሐ ልንመለስ የንስሐ እንባልና ለቅስ እናዝን ይገባናል። እኛም ከሞት ወደ ህይወት እንድንሸጋገር፣ ትንሳያችን የክብር እንዲሆን፣ በጌታ ፊት እንድንቆም ዛሬም በጎ ስራ እንስራ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም ይህ በምድራችን ላይ ያለ ወረሽኝ በፈተና እንዲወገድ ይህ የፈተናው ጊዜ እንዲያጥር የሃይማኖት አባቶች የሕክምና ባለሙያዎችና መንግስት የሚሰጠውን መመሪያ ልናከብርና ልንጠብቅ ይገባናል። እጃችንን በሳሙና ልባችንን በንስሐ ታጠብ አለብን። ይህ የግድ ነው ለሰራ ነው ሀጢያት እና በደል ንስሐ በመግባት ይህን ተላላፊውን በሽታ ደግሞ ለመቆጣጠር ህዝቦቹን በፍቅርና በአንድነት ማንድነት ይጠብቅልን። የድንግል ማርያም ወላዲተ አምላክ አማላጅነት ከሁላችን ጋር ይሁን አሜን። የዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል የዛሬውን የትንሣኤ በዓል ምክንያት በማድረግ የሰጡትን ቃለ ብራኬን ያሰማ ናችሁ። ጤና ይስጥልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች እሁድ ሚያዝያ 11 2012 ዓ ም ልዩ የትንሣኤ ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ትረኛዋ አቀናባሪ ብርሃን ኃይሉ ናት። በዓሉን የምታከብረው አድማጮቻችንን በሙሉ በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ተነሣለን። ተነሥቷል ሞትን አሸንፎ መውጊያው ሰባቦ ተነሥቷል ክርስቶስ። አድማጮች፣ አሁን በመጽሔት ወግ መሠረት ሳምንቷን ምርጥ ግጥም الناس <applause> قدم አምላክ እያወቀ ይሁዳን ሲፈጥረው ልጁን ኢየሱስን ነበር እንዲሸጠው፣ ባይወለድማ ይሁዳ በዚች ምድር ኢየሱስን በብር ማን ይሸጠው ነበር? ደግሞስ ለክርስቶስ መሞት ማን ምክንያት ሊሆን፣ እንዴት ሊፈጸም የእግዜር ቃል ኪዳን ፈጣሪ እንዲፈጸም ቃሉ ላዳም የገባለት ይሁዳ ኢየሱስን መሳም ነበረበት፣ መስቀል ተሰቅሎ ክርስቶስ እንዲሞት ከምሳሳም አልፎ መሸጥ በጥቂት ብር፣ ኀጢአት ተሸክሞ አዳም ሁሌ እንዳይቀር እንዲሰረይልን የአዳም ልጆች ኀጢአት ክርስቶስ ተሰቅሎ መሞት ነበረበት። እግዚር በገባለት ቃሉ አዳምን ለማዳን እንዲሸጠው ልጁን ፈጠረ ይሁዳን። ይሁዳን ባይፈጥር በአምላክነት እጁ አብን በቸግረው እንዲሰቀል ልጁ ባይሸጥም ማኖሮ ይሁዳ ኢየሱስን በጥቂት ጭብጥ ኢየሱስን ኢየሱስ ይሁዳን ይሁዳ ባላልናቸው ነበረ። አምላክ በገባለት ቃሉ አዳምን ለማዳን በይሁዳ ፋንታ እኛን መርጦ ቢሆን እኛስ ኢየሱስን ላለመሸጥ ስምን ሥልጣኑን ለመሻር ምን አቅም ነበረን? እናም ይሁዳን ከሃዲ ብለን ከመናገር የአምላክን ውሳኔ እንደ ቃሉ እናክብር። ማን ያውቃል ይሁዳ እግዚአብሔር የሰጠውን ትእዛዝ ፈጽሞ መንግሥተ ሰማያት ገብቶስ? እንደው ቀድሞ ባይሸጥማ ኖሮ ይሁዳ ኢየሱስን በጥቂት ጭብጥ ብር ኢየሱስን ኢየሱስ ይሁዳን ይሁዳ ባላልናቸው ነበር። አንድ ቀን የፈረንሳይ ቤተኛችን አስራደው ነው። ዕለቱን አስታኮ በምጽሰት ቅላጼ በጻፋት በሳምንቷ ምርት ግጥም የዛሬ ሁድ ሚያዝያ አስራአንድ 2012 ዓ ም ልዩ የትንሣኤ ዝግጅታችን ይጀምረናል። አስራደውን እናመሰግናለን። አስራደው ታዲያ እንደ ሁልጊዜውም ከግጥሙ ጋር አያይዞ የላከልን የኢሜል መልእክትም ደርሶናል። በሰላምታም ይደረደራል ሰላም ወንድም ያሉላ፣ አፌን በጭንብል ለጉሜ እጄን የላስቲክ ሱሪ አስታጥቄ የከበረ ሰላምታዬን አቀርባለሁ። አከራረማችንን በቀልዳ ቀልድ ለዛ ቃኘት ያደረገበት መልእክት ይቀጥላል። በረከተ መርገሙ የሚያልፍበት ቀዳዳ በውል ስላልታወቀ ጠንቀቅ ማለቱ አይከፋም። ቻይና በበረከተ መርገም ዓለምን ካንበሸበሸቻቸው አገሮች መካከል የፈረንሳይ ነዋሪዎችም ተካፋዮች በመሆናችን በየቤታችን እንደ ሰርዲን ታሽገናል። ከዚህ በቀጠለ የፈረንሳይ ሽቶ እንኳን የማያስወግደው አሳ አሳ አንዳንድ ሸጥ ያሰጋል። ሰው በላው የካፒታሊዝም ስርዓት አርጅቶ እንደ ዕባብ ጭራውን ሲነክስ በ21ኛው ክፍለ ዘመን መባቻ ይሄው ለማየት በቃን። ለነገሩ ተጀምረ እንጂ ጉዱ ገና አላለቀም። አስራ ይቀጥላል። የሰው ልጅ ምን ያህል ሰለጠንኩ ቢል የተፈጥሮ ሕግጋትን አዛብቶ ማኅበራዊ ትስስርን በጣጥሶ የጋራ ሐሳቤን ጨፍልቆ የማሰብ ነፃነትን አፍኖ የሰብአዊ መብትን ደፍትቶ በዛሬ መነጥሩ ነገን አሻግሮ የማየት ብዥታው ገና ጭጋግና፣ ደመና፣ ዝናብና፣ በረዶ፣ ጎርፍና አቧራ እንደሸፈነው ይታያል። እኛም ለምን፣ እንዴት፣ በምን ምክንያት፣ የትና መቼ ብለን በመጠየቅ የራሳችንን እውነታና የራሳችንን መፍትሄ መፈለግ እንጂ እነሱ የነገሩን ብቻ አምኖ መቀበሉ አደጋው ብዙ ነው። ለጊዜው አለ አስራዳው ለጊዜው ሁሉም በየበኩሉ በሩን ዘግቶ ድሃው ፈጣሪውን ሀብታሙም ብሩን ይማጠናል። የፈጣሪን ሐሳብና ውሳኔ ባናውቅም የሰውን ልጅ የሥጋ ቁሸትና የስብና ዝገት ስናይ ሰው በግንባሩ ላይ ያለውን ሦስተኛ የህሊና ዐይኑን እስካልከፈተ ድረስ ከህሊናው ምን ያህል አጉላጉል እንደሚሸትና አቧራ ብናኝ እንደሆነ እንረዳለን። ሰኔና ሰኞ ገጥሞ የራዲዮ መጽሔት ዝግጅት እሁድ የፋ ራሴ ጋለት በመዋሉ ንፉግ ላለመሆን ይኸው ጭንቋጠሬ ብቅ ብያለው። በረከተ መርገሙን ተደብቅ የሚሁን ተጠንቅቄ እየሰገድኩ ይሁን እየጨፈርኩ እንደማመልጠው አላውቅም። የነገ ሰው ካለኝ ግን ተመልሼ ብቅ ማለቴ አይቀርም። አክባሪ የራዲዮ መጽሔት ቤተኛ ስራደው ሲል መልእክቱን ቋጭቷል። ስራደውን አመሰግናለሁ። አድማጮች፣ አሁን ቀደም ብዬ በመግቢያ ወዳስተዋወቅኳችሁ ብይት ወንጌላዊ ያሬድ ጥላሁን ጎንደን ሆይል አገልግሎት ፕሬዚዳንት በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ አሉላ። ይህን ውይይት የምናደርገው ፕሮግራሙ ከሚተላለፍበት ከፊታችን እሑድ የትንሣኤ በዓል ከሚውልበት ቀን ሁለት ቀናት ቀደም ብለን ዛሬ አርብ ማለዳ ላይ ነው። ለአድማጮች የተቀረጸበትን ሰዓት እንዲያስማም የምናነሳቸውን ጥያቄዎችም እንዲያዛምዱ እድል ለመስጠት ነው። እንኳን ለዚህ ቀን ለክብረ በዓሉ አደረሰው ወንጌላዊ ያሬድ። እኔም እንኳን ለብርሃነ ስቅለቱ እንደገናም ደግሞ ለብርሃነ ትንሣኤው በሰላም አደረሰህ ላለው በሰላም አደረሳችሁ። አሜን። የትንሣኤ በዓል ለክርስትና እምነት ተከታዮች ታላቅ ክብረ በዓል መሆኑ ይታወቃል። እርግጥ ነው የዘንድሮ በዓል የሚከበረው ዓለም በታላቅ ፈተና ውስጥ ባለችበት ድባብ ውስጥ ነው። በዓሉም የወትሮውን መንገድ ይዞ አይደለም እና በዚህ ጊዜ በዓለም ዙሪያ እየታዩ ያሉትን ፈተናዎች በአንድ ወገን፣ እናም ወረርሽኙ ከሚያስከትለው የጤናና የህይወት አደጋዎች ተጠብቆ ለማለፍ የሚደረግ ትንቅንቅ በሌላው አድርገን፣ እስኪ እነኚህን ሁኔታዎች ግራና ቀኝ እያነሳን ሌሎች ተዛማጅ የህይወት ጉዳይ ነገሮችን ነገሮች ስለፈተናው ማክለን ስለ ጊዜው ብሎም ስለ ህይወት የሚነሱ ጥያቄዎችን ገፋ አድርገን እንጠይቃለን። ከዚያ በፊት ግን ወንጌላዊ ያሬድ፣ መሰንበቻውን ካሳለፋችኋቸው የዚሁ ወረርሽኝ መዛመት ከፈጠረው ሁኔታ እንነሳ እና እንዴት ነበረ ምዕመናንን የምታገኙት? የወትሮ የቤተ ክርስቲያን አገልግሎት በተለመደው መልኩ አልነበረምና ሄደው ከሱ እንደርደር። አሉላ መቼስ እንደምታውቀው ይህ በቅርቡ የተከሰተው ኮቪድ-19 እንኳን በግለሰብ ደረጃ እንኳን በቤተሰብ በቤተ ክርስቲያን ይቅርና በሀገር ደረጃ እንደው በሀገርም እጅግ በጣም ባደጉት በቴክኖሎጂ፣ በምርምር፣ በሀብት፣ በብዙ ነገር ከመጠቁት እንደ አሜሪካና አውሮፓ ያሉት ሀገሮች እንኳ ያልተዘጋጁበት ያላሰቡት ድንገቴ ነው። በጣም አስደንጋጭ ነገር ነው። ምናልባት እነሱ ሌላ የዓለም ጦርነት ቢነሳ ብለው ኒኩለር እና የተለያዩ መሳሪያዎችን ይሰሩ ይሆናል እንጂ በእንደዚህ አይነት ለአይን በማይታይ ረቂቅ ህዋስ ዓለም ትናወጣለች ብሎ የሚገምት ማንም አልነበረም። ስለዚህ የፈጠረው ቀውስ በዚህ በሰለጠነው ዓለም ታሪክ ውስጥ ታይቶ የማይታወቅ ነው። ሆኖም ግን ይሄ ነገር ከተከሰተበት እና በተለይ ደግሞ እንደምታውቀው በዚህ በአሜሪካ በቤት ውስጥ መዘጋት ከተጀመረበት ጊዜ አንስቶ መቼስ እንደዚህ አይነት ነገር ሲገጥምህ ቁጭ ብሎ ጨለማውን መርገም ምንም ስለማያመጣ የራስህን ሻማ ለመለኮስ ነው ጥረት የምታደርገው እና ቴክኖሎጂው በጣም አግዞናል። እግዚአብሔርን ስለ ቴክኖሎጂ በጣም አመሰግናለሁኝ። ምክንያቱም በርቀት ለመገናኘት እድል ሰጥቶናል። እንደምታውቀው ይህ የመጣው ወረርሽኝ በተለይ የአሜሪካንን ክፉኛ ነው ያጠቃው። ምንም እንኳን የምናየው የምንሰማው ቁጥር ቢሆንም ግን ወደ ግለሰብ ሲመጣ፣ ወደ ቤተሰብ ሲመጣ ሰዎች ናቸው ወንድም፣ እህት፣ ባል፣ ሚስት፣ እናት፣ ልጅ ያላቸው ሰዎች ናቸው እና ይህ ደግሞ ነጭነህ፣ ጥቁርነህ፣ ቢጫነህ ብሎ የማይለይ አማይነህ፣ አላማይነህ ብሎ የማይለይ ወይም ደግሞ በየትኛውም መልኩ ሰውን የማይለይ በሽታ ስለሆነ በእኛም አካባቢ የተጠቁ ሰዎች ማውቃቸው ነበሩ እና ከዚህ የተነሳ ችግሩ ደግሞ የጤና ብቻ ሳይሆን ተያዥ የሆኑ ብዙ የኢኮኖሚም ሌላም ሌላም ስነልቦናዊም ማህበራዊም ችግሮችን አስከትሎ የሚመጣ ስለሆነ፣ ምዕመኑን ለመድረስ ብዙ ጥረት አድርገናል። እንደነገርኩ ቴክኖሎጂ በጣም ረድቶናል። በተለይ ደግሞ በኛ እምነት ቤተክርስቲያን ብለን ስንል ህንፃውን ሳይሆን ሰዎቹ ናቸው የሚለው አስተምሮ በጣም ረድቶናል። ምክንያቱም ሰው በየቤቱም ሆኖ እግዚአብሔርን ማምለክ መጸለይ፣ ቅዱስ ቃሉን ማንበብ እና ህብረት ማድረግ እንደሚችል ይሄ መሰረታዊ ነገር ስላለ ቴክኖሎጂውን በመጠቀም ሰውን ስንደርስን የከረምነው ምናልባትም በፊት ከነበረው ይልቅ በስራ ውጥረት ውስጥ የነበርንበት ጊዜ ነበር። ቀደም ብለው በገለጹት ሁኔታ ውስጥ ግራ መጋባት ስለሚመጣው ያለማወቅ የምን ይሆን ስጋት በህይወት በጤና የሚመጣ አደጋን፣ የደረሰባቸውም ችግር ፈተና፣ የገጠማቸውም ባሉበት የኑሮ መናጋት በስፋት የተስተዋለ የመጣበት እና አንዳንዶችም በደረሰባቸው ጉዳት ለበረታ ሐዘንና ለመንፈስ ስብራት የተዳረጉ መኖራቸው ይዘገባል። ምን ትሰሙ ነበር? ከምዕመኑ ይህና አገልግሎት እየሰጣችሁ በነበረበት ቀደም ብለው እንደጠቆሙትም ችግሩ የገጠማቸውም ሰዎች ታዩ ነበረ። በጭንቀትም ያሉትን ምን ትሰሙ ነበረ? እንግዲህ የመጀመሪያው ነገር ከሁሉ ቀድሞ የሚመጣው ፍርሃቱ ነው። እንደምታውቀው የአሜሪካን ትልቁ የገበያ ማዕከል ዋል ስትሪት ማሽቆልቆል የጀመረው ቫይረሱ ሳይመጣ የልብ መታወቅ የልብ መሸበር፣ መደናገጥ፣ ግራ መጋባት፣ ምን ማድረግ እንዳለብህ አለማወቅ፣ ጥንቃቄና ፍርሃትን ለይቶ ሚዛናዊ በሆነ መንገድ አለማየት፣ እነዚህ እነዚህን የመሳሰሉ የመጀመሪያው ችግሮች ናቸው። በእርግጥ እንዳልኩህ በኛ አካባቢ ብዙ እኔ የማውቃቸው ወይም ደግሞ በማገለግልበት አካባቢ ያሉ በጣም የሚጋነን ቁጥር አይደለም፣ ግን ቢሆንም ወደ ሰባት ስምንት የሚደርሱ ሰዎች እንደተጠቁ ወዲያውኑ ሰምቻለሁኝ። ከብዙዎቹም ጋር ቅድም እንዳልኩ በስልክም፣ በተለያዩ የመገናኛ ዘዴዎች እናገኛቸው ነበር። በእርግጥ ይሄ ጊዜ እንደምታውቀው ለምሳሌ ሰው ታሞ ስለታመመ ሆስፒታል አይገባም፣ ምክንያቱም ምንም መድኃኒት የሌለው ነገር ስለሆነ ሆስፒታሎቹም በቤትህ ሆነ ራስ እንድታስታምም ነው የሚነግሩት። ወደ ሆስፒታል እንድትሄድ የሚፈቅዱልህ ወይም መጥተው የሚወስዱ የትንፋሽ ማጠር የመትንፈስ ችግር ሲከሰት ብቻ ነው። እንደዚህ አይነት ነገር ተከስቶባቸውም ወደ ሆስፒታል ሄዱ። ከዚያም አልፎ አይሲዩ ውስጥ ወይም ደግሞ የተለየ ጥበቃ የሚደረግበት ክፍል ውስጥ የገቡ ወይም ደግሞ የመትንፈሻ ማገዣ ማሽን ላይ የተቀመጡም እማቃቸው ነበሩ። ቤተሰቦቻቸውን ማግኘት ያስፈልግ ነበር። መደናገጡ ቀላል አይደለም። ሆኖም ግን መቼስ አማኝ ስትሆን እምነት የሚጠቅምህ ለእንደዚህ አይነት ጊዜ ነው። ለሰላሙ ጊዜ አይደለም። ሁሉ ነገር ለተረጋጋበት ጊዜ አይደለም እምነት የሚጠቅምህ ነገር ግን በቀውስ ጊዜ። በተለይ በተለይ አሉላ፣ አሁን ዛሬን የምናከብረው ይልቁንም ደግሞ ከነገ ወዲያ እሑድ በታላቅ ደስታ የምናከብረው የትንሣኤን በዓል ስታስብ ፋይዳው በጣም ትልቅ ነው። ምክንያቱም አርብ እንደምታውቀው ወይም ደግሞ ይሄ የህማማቱን ሰሞን ስታይ ጨለማ ነው በጌታችን በታችን በኢየሱስ ክርስቶስ ላይ የደረሰውን ስለ ኃጢአታችን የተቀበለውን መከራ ስታስብ ሀዘን ነው የሚታይ፣ ስቃይ ነው የሚታይ፣ ህማም ነው የሚታይ፣ ድካም ነው፣ ሞት ነው የሚታይ። ነገር ግን እሑድ ማለዳ ደግሞ የሚበሰረው ትንሣኤ ተስፋን አዲስ ተስፋ አይነት ሁኔታ ውስጥ እያለፍን ቢሆንም ነገር ግን ተስፋ አለ፣ ብርሃን አለ፣ ድነት አለ፣ ሌላ አዲስ ቀን አለ የሚለውን ደግሞ ለማብሰር ይህ ይረዳል። ወንጌላዊ ያሬድ እስኪ በዚሁ ገፋ እናደርግና እንዲህ ያለው ከባድ ፈተና ሲመጣ የህይወት ጉዳይን የመመርመር ጥያቄ ይመጣል። ምናልባትም ይሄ አሁን የማነሳለው ርዕስ በተለያየ መንገድ ከእንዲህ ያለው የበረታ አደጋን በፊት ማንሳት የሞከር ነው ጊዜ ሲፈለግለት የቆየ ነገር ግን ሁኔታዎች የግድ ያደረጉት ይመስላል። ለዛሬው ግን እስኪ እዚህ ውስጥ እያለን ትርጉም ያለው ህይወት ለሃይማኖት ሰው፣ ቀደም ብለው እንደገለጹት ለአማኝ ምናልባትም ይበልጥ ቀጥተኛ ሊሆን ይችላል ከሃይማኖቱ ቅጥር ውጭ ላለም ጭምር ነው። ይህን ጥያቄ የማነሳው ሰው ለሆነ ሁሉ ውይይታችንን በዛ መልክ ነው የምንመለከተው እና ይህ ዓለም በቅርብ ዘመናት አይታ የማታውቀው ፈተና ነው የተባለ በወራት ውስጥ ምናልባትም የሚለይ ከሆነ የራሱ ከፍታ እንዳለው ነው የሳይንስ ሰዎች የሚነግሩን። የወረርሽኙም ጥቃት ያደረገውን አድርጎ በሚመጡት ወራት ውስጥ ያሽቆለቁላል ተብሎ ይጠበቃል። ከዚህ ፈተና ስንወጣ እንደምንወጣበት መንገድ ባናውቀው የማይታወቅ መንገድ ነው የያዝነው እና ስንወጣ ስለ ኑሮ፣ ስለ ህይወት ያለንን አመለካከት የብዙ ምርጫዎቻችን ክፉም ደግም ውሳኔዎቻችንን ጭምር መልሰን እንድንመረምር የማድረግ ተጽዕኖ የማሳደር አቅም ሊኖረው ይችላል ተብሎ ከርቀት ማሰብ ይቻላል። እንደ እምነት ሰውም ጭምር ምን ይታዩታል? በኑሮ በህይወት የሚበልጥብን ምን እንደሆን ቅድሚያዎቻችንን ለመለየት ወደ ራሳችን መመልከትን ጀምር ይሆን? እውነት ነው፣ አሉላ። መቼስ አንድ ለሁላችንም ሰው ሆነን ወደዚህ ምድር ለምንመጣ ሁሉ የጋራ የሆነ ነገር ቢኖር ሞት ነው። አንድ ህፃን ሲወለድ ስለዛ ህፃን በህይወት ዘመኑ ስለሚገጥሙት ነገሮች ምንም አናቅም። ያ ህፃን ድሃ ይሁን ሀብታም፣ ምሁር ይሁን መሀይም መተንበይ በጣም አስቸጋሪ ነው ነገር ግን አንድ ነገር በጣም ስለ ሁሉም ስለሚወለዱ ህፃናት እርግጠኛ የምንሆነው ኖረው ኖረው ኖረው ይሞታል። ዓለማችን ላይ ሀብታምና ድህነት ትልቅ ልዩነት የሚያመጡ ነገሮች ናቸው። ነገር ግን አንዱ ሀብታም ይሆናል፣ አንዱ ደሃ ይሆናል፣ አንዱ የተማሪ ይሆናል፣ አንዱ ያልተማሪ ይሆናል። ወይም በዓለም ላይ ያሉ የሰው ልጅ የሚገጥማቸው የተለያዩ እድሎች አንዱን ያገኘዋል፣ ሌላው ያገኘው። ለሁሉም ግን የጋራ የሆነ ሞት ነው ነገር ግን ደግሞ በጣም በሚገርም ሁኔታ ሰው በየቀኑ የማያስተውለው ነገር ቢኖር ደግሞ ወይም ቀና ብሎ የማያየው ሞትን ነው። ስለዚህ ሁልጊዜ ለሞት እንግዳ ነን፣ ሁልጊዜ ለሞት ባዕድ ነን። የቅርበትን ያህል ሩቅ ነን። በየዕለት የምንመለከተው የሚገጥመን ነገር ቢሆን ከእሱ ርቀን ነው ራሳችን የምናየው። በጣም እውነት ነው። የሚገርምህ ነገር ብዙ ጊዜ ይናገራለሁ ይሄንን ሞት። ሰው ኖሮ ኖሮ ኖሮ አንድ ቀን በቃ አጅሬ ሞት እንደሚመጣ ነው የሚያስበው እኔ እንደሱ አይደለም አደለም። ስለ ሞት የሚገባኝ ሞት ተሸክመ ነው የምንዞረው ነው። አንድ ምሳሌ ቶሎ ልንገርህ ባጭሩ። አንድ ጊዜ ሰው ሳለሁኝ ኮልፌ አካባቢ አንድ ቤት ውስጥ አንድ ማቀው ሰው ከጓደኛው ጋር ቁጭ ብሎ ያወራል። የአንድ በዕድሜ የገፉ ሰው ቤት ነው እና እዛ ቤት ከጓደኛው ጋር እያወራ ሳሎን ውስጥ የድሮ ሰዓት እዚህ ልሀል አሉላ ይሄ ቀጭ ቀጭ ቀጭ የሚል ድምፅ በጣም የሚሰማ ሰዓት ያ ሰዓት ይጮሃል እና ይሄ አብሮትም የሚያወራው ሰው ረብሾታል የሰዓቱ ድምፅ። እና ምንድን ነው የሚጮኸው ብሎ አለው። እና ያ ጓደኛዬ አሁ ምንደ ሚጮኸ አልገባህም አለው። አዎ አልገባኝ፣ ምንድነው የሚጮኸው ሲለው፣ አይ ይሄ እኮ የግድግዳ ሰዓት ነው የሚጮኸው አለ። ከዛ ቀና ለና ያ ሰውዬ አየውና ለምንድነው እንደዚህ የሚጮኸው አለው። ለምንደዚህ እንደሚጮኸ አልገባህም አለው። አዎ አልገባኝ። የአንተን እድሜ ቀጭ ቀጭ ቀጭ እያደረገ እንደመቀስ እየቆረጠ ነው ብሎ ነው። እና ድምፁ አይተ እንደሆነ የመቀስ በቆሎ ሲቆረጥ ትዝ ይልህ እንደሆነ ቀጭ ቀጭ ቀጭ እያደረጉ አደለ? ሊቆርጥ በየሰከንድ እየቆረጠው ነው፣ እድሜህን ነው። ነገሩ ምን ማለት ነው? ሞት ተሸክመን ነው የምንዞረው። ነው ሂደት ነው ሞት። እኛ የምናውቀው ውጤቱን ነው፣ ክስተቱን ነው፣ ያ ነፍስ ከስጋ ስትለይ። ነገር ግን ሂደቱ ግን ሁሌ ያለ መኖሩን ደግሞ የምታውቀው ለምን መሰለህ? አሉ ለአንደው የዛሬ ሀያ ዓመት የነበረ ፎቶ እና ያሁኑን ጎን ለጎን አስቀምጠህ ብታየው ሂደት መሆኑ እኮ በደንብ ይገባናል። እነዚህ ነገሮች የሚያሳዩን ምንድን ነው? ሞት አብሮን ያለ ነገር፣ ላያችን ላይ ያለ ነገር። ስለዚህ ሞትን ማሰብ ትልቅ ጥበብ ነው። በመጥፎ መልኩ አይደለም፣ በሚያስፈራ መልኩ አይደለም። እሱ እለትህንም ይረብሻል። ነገር ግን አንድ ቀን እሄዳለሁ ብለህ የምታስብ ከሆነ ትጠቀምበታለህ ብዬ አስባለሁ። ለምሳሌ ባለፉት ወራት በሀገራችን የሆኑ የነበሩትን ያው በየዜና ማሰራጫው የምንሰማቸውን በተለይ ደግሞ በስፋት በተለያዩ ቦታዎች የሚከሰቱ የነበሩ ልብ ሰባር የሆኑ አሳዛኝ የሆኑ ድርጊቶችን ስናስብ አሁን የሚገርም ነገር የለም። ያ ማለት የለም ስልህ ሰው ትኩረቱ እዚህ ላይ ሆኗል። ኮሮና ቫይረስ ላይ ሁሉ ነገራችን ወደዚህ ተመልሰዋል፣ ተሰብስበዋል አው እንደው እንደ ቀልድ ነው እንጂ እንደው አንድ ያየሁት ነገር ምን ይላል፣ ለምሳሌ አሁን ባለፈው ስለ ዘር ተነስቶ ብዙ ብዙ ንባባል ነበር እና አንዱ አሁን አንዱን ይጠይቀዋል። ዘርህ ምንድን ነው ብሎ ሲጠይቀው፣ ተቀለደ ነው ሰውየው፣ ሳኒታይዘር። ያው እንግዲህ ሳኒታይዘር ሲል መጨረሻ ላይ ዘር የምትል ቃል ስላለች እንደ ቀልድ ነው የተጠቀም ምን ለማለት ፈልግ አው ሌላው ቀርቷል ነው አንድ ነገር ያለሁኝን ያሁን ዛሬ አለም የታመመው እንግዲህ እስከምናውቀው ድረስ ቻይና ውስጥ ውሃን የሚባል ግዛት አንድ የእንስሳት ገበያ ውስጥ ተነሳ የሚባል ቫይረስ ነው የመጀመሪያው አንድ ሰው ተያዘ። ከዛ በኋላ አለም ደረሰው። ይኸው ከሰላሳ ሺህ በላይ ሰው ሞቷል አለም ላይ የትየለሌ ነው ቁጥሩ። ምልልህ ነው እኛ የሰው ልጆች፣ ህመማችንም አንድ አይነት ነው። ደግሞ የሚገርምህ ነገር የሆነ ቦታ ደግሞ መድኃኒቱ ቢገኝ ያ አንድ ቦታ የተገኘው ምናልባት አንድ ሰው ያገኘው መድኃኒት ደግሞ የዓለም ሁሉ ይሆናል፣ መድኃኒት ይሆናል። መድኃኒታችንም አንድ ነው። ስለዚህ ይሄ ትልቅ የሚያስተምረን ነገር ከልዩነቶቻችን ይልቅ አንድነታችንን አይተን እያንዳንዳችን ዓለምን የተሻለች የመኖሪያ ስፍራ ለሰው ልጅ እንድትሆን ማሰብ፣ መጣር፣ መስራት እንዳለብን እና ስንሞት ደግሞ መቃብራችን ላይ ሐውልታችን ላይ የሚጻፈውን ነገር ሰው እንዲጽፍልን መፍቀድ የለብንም። ራሳችን መጽሐፍ መቻል አለብን። በስራችን ማለት ነው። በስራችን አዎ፣ በስራችን ራሳችን ያንን መጽሐፍ የምንችልበት እድል አለና ብዙ ነገር ያስተምረናል ብዬ አስባለሁ። መልካም ይሄ የውይይቶች መጀመሪያው ምዕራፍን የነካ ነው በተለይ ህይወትን የሚመለከተው ይህን ፈተና ብዙም አደጋ ሳያደርስ ብዙ ምልክት ሳያስከትል እንድንወጣ እንመኛለን በሂደት የሚኖሩትን በህይወት ውስጥ የሚመረመሩ ጥያቄዎች ግን ቀደም ብዬ እንደጠቀምኩት ሌሎችም ባሉበት ሰፋ ባለ ውይይት እንቀጥላለን መልሰንም ለምናገኘው ተስፋ አድርጋለሁ ወንጌላዊ ያሬድ ጥላሁን ጎልደን ኦይል አገልግሎት ፕሬዚዳንት ለጊዜው አመሰግናለሁ ዜር ይስጥልኝ መልካም በዓል ليه ما نسقناه لا من አድማጮች የዛሬውን የኑሮ ፈተናና የነገውን ድህረ ኮሮና ቫይረስ ወረርሽኝ ያለ ዓለም የህይወት ገጽታ ከወዲሁ በሚጠይቀው ውይይት የጀመርነው ወግ አላበቃም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መምህር ዶክተር ዘበነ ለማን ለውይይቱ ጋብዘን ነበር። ይሁንና በሰሞኑ ህማማት መንፈሳዊ አገልግሎታቸው በሰዓት ያለመጣጣም የታቀደው መሳተፍ ሳይችሉ ቀርተዋል። በተመሳሳይ የኢትዮጵያ ካቶሊካዊት ቤተ ክርስቲያን የዋሽንግተን ማህበረሰብ ተጠሪዎችንም ለማግኘት ሳምንቱን በተከታታይ ያደረግነው ሙከራ ለጊዜ ጊዜው አልቀናንም። የሁሉንም የእምነት እንዲሁም የጥበብና የሳይንስ ሰዎች ጨምረን ከተከታታይ ውይይቶቻችን ጋር እንመለሳለን። አድማጮች አሁን ለትንሣኤ በዓል ለወዳጅ ዘመድ የላካችኋቸውን የአውድ ዓመት ሰላምታና መልእክቶች እናሰማ። ይች በመጀመሪያ የከበረ ሰላምታ አይና አቀርባለሁ። መልአኩ ሚሻ ነኝ ከካልጋሪ ካናዳ። ለክርስትና እምነት ተከታዮች ሁሉ በአጠቃላይ እንኳን አደረሳችሁ ለማለት ነው የትንሣኤን በዓል እንዲሁም በዚህ በዳዌ ለተያዛችሁ ወገኖቼ ሁሉ የሰው ልጆች ሁሉ እግዚአብሔር ምሕረትን እንዲልክልን ነው። በዚህ በዳዌ ደግሞ ሕይወታችሁ ላለፈ እግዚአብሔር ለመንግስቱ ያብቃችሁ። ምሕረትን ቸርነት እንዲላክልን ለዓለም ሰላም ያስፍንልን። እግዚአብሔር በዓሉን የሰላም ያደርግልን፣ የምህረት ያደርግልን። ሁላችንም ይቅር ለእግዚአብሔር ብለን ወደ ፈጣሪ ምንጮውበት ጊዜ ነውና ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል ቃሉ። ወቅቱ ጊዜው አሁን ነው። ሁላችንም ጸንተን ወደ አምላካችን እንጸልይ። የች መናንተ መልካም በዓል ይሁንላችሁ። አመሰግናለሁ። አድማጮች አሁን ደግሞ በፌስቡክ ገጻችን የደረሱንን የአውደ ዓመት መልእክቶቻችሁና ሰላምታዎቻችሁን እናስከትል። ለመላው ህዝበ ክርስቲያን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ፈጣሪያችን ታርቆን ምህረቱን ይላክልን እንጂ የዘንድሮ ስብሽታ ወረርሽኝ አደገኛ ነውና እባካችሁ በሚቻላችሁ ሁሉ ራሳችሁን ጠብቁ፣ የሚሉን ከፍሌ አደራ ንጉሴ ናቸው ከዋሽንግተን ሲያትል። ጌታችን መድኃኒታችን ኢየሱስ ክርስቶስን የትንሣኤ በዓል በምናከብርበት ወቅትም በዓለም ላይ በየሰከንዱ ሕይወታቸውን የሚያጡትን ሰዎች በማሰብና አምላካችን ምህረቱን እንዲያመጣልን ተግተን በመጸለይ ቢሆን መልካም ይሆናል፣ ላለ سلام ጤና ይስጥልኝ። ለአሜሪካ ድምፅ ሰራተኞች ለመላው የክርስትና እምነት አማኞች እንኳን ለትንሣኤ ብርሃን በሰላም አደረሳችሁ። ያሉት በአዲር ታደሰ ሽበሽ ናቸው። ብዙ የብርሃን የቦጋለም እድሉን ስላገኘን እናመሰግናለን። በቅድሚያም ለዚች ለተቀደሰች ቀን ላደረሰን ልዑል እግዚአብሔር ክብር ምስጋና ይድረሰው። ይችን ቀን ለማየት በጉጉት ሲጠብቁ ግን ሳይዋት የቀሩ ብዙ እህቶችና ወንድሞች አሉ። እንኳንም ለብርሃነ ትንሣኤው በሰላም አደረሳችሁ። የሰላም የፍቅር ይሆንላ ይሆንላችሁ እንዲሁም የምህረት አምላካችን ታርቆን ፈውስ አግኝተን ሰዎች በፈለጉበት ወጥተው ሰርተው እናይ ዘንድ ፈጣሪያችንን እየተማጸንን እያመሰገንን እንኑር። መልካም በዓል ለመላው የኦርቶዶክስ እምነት ተከታዮች በሙሉ ሰናይ ቀን ይሆንላችሁ። ብዙዬ ብርሃኔ በተመሳሳይ እድልን ስለሰጣችሁን በእግዚአብሔር ስም እናመሰግናለን ሲሉ የጀመሩት ኢየሩስ ደምስ ናቸው። እኔም የማስተላልፈው መልእክት ለመላው ክርስትና እምነት ተከታዮች በሙሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅር አያደረሰን ይህንን በዓል ተራርቀን እናከብራለን። ዛሬ ዓመት ግን በሰላም በፍቅር አድርሶን ይህንን ወረርሽኝ እግዚአብሔር አጥቶልን በነፃነት የምናከብርበት የእግዚአብሔር ቅዱስ ፈቃድ ይሆንልን። እምዬ ኢትዮጵያ ትጉር ለዘላለም። ኢየሩስ በመጀመሪያ እንኳንም ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እያል ይሰውረን ለማለት እወዳለሁ። መልካም በዓል ያሉት ደግሞ እስጢፋኖስ ግርማ ናቸው። ሰለሞን ዳዊት ምዕራብ ጎጃም ቡሬ ወረዳ ወይንማ አባየ ቀበሌ ለሚገኘው ውድ አባቴ ያመነው በርሁል በእውቀትና በመንፈስ አንጸህ፣ ያሳደግከኝ አባቴ አባት እንኳን አደረሰ በሉልኝ ብለውናል። መልክቶ ደርሷል ማለት ታከልም፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል እንኳን በሰላም አደረሳችሁ መላው የኦርቶዶክስ እምነት ተከታዮች በሙሉ እናም ለእናትና ለአባቴ መልካም በዓል በሉልኝ ነው ያሉ ነው። ማህሌት መልእክቶ ደርሷል። ታዲዮስ አያሌው ዕድሉን ስለሰጣችሁን በእግዚአብሔር ስም እናመሰግናለን። ለመላው ክርስትና እምነት ተከታዮች በሙሉም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም በፍቅር አደረሰን። ዛሬ ይህንን በዓል ከወገን ከወዳጅ ተራርቀን እናከብራለን። የዛሬ ዓመት በሰላም በፍቅር አድርሰውን ይህን ወረርሽኝ እግዚአብሔር አጥፍቶልን በነፃነት የምናከብርበት እግዚአብሔር ቅዱስ ፈቃድ ይሁንልን። ውድ ልጆቼ ኢዩኤል እና አቤነዘር እንኳን አደረሳችሁ ለዓለምም ሰላሙ ያወርድልን። ኢትዮጵያ ሀገሬን እግዚአብሔር ሆይ ጠብቅልን ያሉን ደግሞ ታዲዮ ታያሌው ናቸው። በድጋሚ መልካም በዓል። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ አዲስ አበባ እናቀናና የዘንድሮን የትንሣኤ አከባበር ምልከት እናደርጋለን። መለስካቸው አመሀነው ያሰናዳው ማህበራዊ ግንኙነቶችን በፍጥነትና በስፋት ያመሳቀለና የለወጠ ዓለምን በዚህ ጥልቀትና ፍጥነት እያዳረሰ እንደ ኮቪድ-19 ያለ ሌላ ዓለም አቀፍ ወረርሽኝ ኖሮ አያውቅም የሚለን መለስካቸው የሰዎችን ያናኗር ዘይቤም በጉልህ የለወጠው ኮቪድ-19 በዘለቄት አውትቶ የሚያልፋቸው ለውጦች ግን ገና ያለመለየታቸውን ጠቅሞ፣ ለመሆኑ የዘንድሮ የትንሣኤ በዓል ሲከበር በኢትዮጵያ ታሪክ ስንተኛው ስለመሆኑ የሚያውቅ መኖሩን እንጃ። በእርግጠኝነት የሚታወቅ ነገር ቢኖር ግን የዘንድሮው ከየትኞቹም እየተለየ መሆኑ ነው ይለናል። በተከታዩ ቅንብሩ መግቢያ መለስካቸው በዘመነ ኮሮና አገር አቀፍ ሃይማኖታዊ በዓል በኢትዮጵያ ሲከበር የትንሣኤ በዓል የመጀመሪያው መሆኑ ነው። ይህ በዓል ሲከበር የተሰማቸውንና የወደፊቱን ተስፋቸውን እንዲያጋዱን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በጠቅላይ ቤተ ክህነት የስብከተ ከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ሰለሞን ቶልቻን፣ ከኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ጠቅላይ ጸሐፊውን ቄስ ተሾመ አመኑን አነጋግሬያለሁ። ቃለ ምልልሱ የተከናወነው ቀደም ብሎ ስለነበረ አድማጮቻችንን ይቅርታ እንጠይቃለን። መጋቤ ሰላም ሰለሞን ቶልቻን መጀመሪያ የጠየቅኳቸው በዘንድሮው የትንሣኤ በዓል ያጋጠመ የተለየ ነገር ምንድን ነው የሚል ነበር የሁለት ሺ አስራ ሁለት አጠቃላይ የሰሙነ ሕማማት እና የጸሎት ሐሙስ ወይም የፋሲካን በዓል በማስብ ሰዓት በጣም ጥልቅ የመንፈስ ስብራት የገጠመኝና ያዘንኩበት ቀን ቢኖር ዛሬ ነው። ምክንያቱም እጅግ ጥልቅ በሆነ በሐዘን ውስጥ ሆነን ከእንባ ጭምር በጣም እንደ ሱፍ አበባ አንገታችን መሬት ተደፍቶ የምናከብረው የተነሳኤ ወቅት ነው። እርግጥ ነው በእውነት አምላካችን እግዚአብሔር ሙት እንድል አድርጎ ለሙታን በኩር ሆኖ መግነዝ ፈቱልኝ መቃብር የድንጋይ አንሱልኝ ሳይል ክርስቶስ እንደተነሳ እናምናለን፣ እንሰብካለን። እንደ በዓል ግን በዓሉን ስናከብረው የዘንድሮን በዓል በጣም ጥልቅ በሆነ በሀዘን ስሜት የእግዚአብሔርን ፈቃድና የእግዚአብሔርን ሀሳብ የምህረት ፊቱን መልሶልን ነገ ደግሞ ይሄ ታሪክ ሆኖ በዚህ ወቅት እንዲያከበር እያል የምናስብበት ወቅት ነው። ከዚህ ከዘንድሮ የትንሣኤ በዓል ሌላ ትዝ የሚሉት የትንሣኤ በዓል እስቲ ንገሩኝ። እንግዲህ የትንሣኤ በዓል ሌላ ልናነሳው የምንችለው በአብዛኛው በኔድሜ ድሜ የደርግ መንግስት ሲወድቅ የኢህአዴግ መንግስት ሲገባ አስራ ዘጠኝ ሰማንያ ሶስት ላይ ግንቦት ነው ኢህአዴግ የገባው ሚያዝያ ነበረ። መጠነኛ ግርግሮች ነበሩ መጠነኛ ለመረጋጋቶች ነበሩ። በሰሜን ሰ የሀገሪቷ ክፍል በደቡብና በምዕራብ እንኳን ይህን አላልነበረም። ያ ግን እንደዛም ሆኖ ኢትዮጵያ በጣሊያን ወረራ እንኳን እንዲህ በእንዲህ አይነት መልክ አልተከበረም። አስራ ዘጠኝ ሰባ ሰባትን በደንብ አስታውሳለሁ። ድርቅ በሀገራችን በሰሜኑ ክፍል፣ በሌላም በኩል ተከስቶ ነበረ። ግን ያ ድርቅ እንዲህ አማኙን የፈተነና ቤተ እምነቶችን የፈተነ አልነበረም። ያ ድርቅ እንደማያልፍ የለም። በእግዚአብሔር ቸርነት አለም አቀፍ ርብርብ ተደርጎ ህዝቡም ምንም አልፈነዋል። በመቶ ሺ የሚቆጠሩ ዜጎች ሞተዋል፣ እዚያ ጊዜ ሞተዋል። ያም እንደዛም ሆኖ ግን እንደዛም ሆኖ እንዲህ ቅስም የተሰበረበትና አለም አቀፍ መነጋገሪያ ሆኖ የአሳዘ የሰባ ሰባትን እኔ በደንብ አስታውሰዋለሁኝ። በዛ ሰዓት በወጣትነት እድሜን ያለውን በደንብ አውቀዋለሁኝ። ምንም እንኳን የኛ አካባቢ ጉዳቱ እንደ ሀገር ኢትዮጵያ በሙሉ ድርቅ ነበረ። በተወሰኑ አካባቢዎች ላይ የተወሰነ እንትኖች ይታዩ ነበረ። በተለይ የቀንድ ከብቶች ማለቅ ዓለም አቀፍ ገጽታችንን የቀየረ ነበር። የአራት ሰባ ሰባት ድርቅ የሚታወቅ ነው። ግን ቤተ እምነቶችን የዘጋ አልነበረ። ድርቁ በሁሉም ነበር የመጣው በኢትዮጵያ እንደ ኢትዮጵያ ስናየው፣ እርዳታዎችም ነበሩ። ያን የመከራ ዘመንም እያመሰገን እየጸለይ በቤተ መቅደሱ እየቀደስን አምልኳችን ሳይቆም ስጋው ደግሞ እየተቀበልን ነበር ያሳለፍነው አባቶቻችንም ያሳለፉ አሁን ግን ደጆች ተዘጉ። ኮምፕሌት ፍጹም ሙሉ በሙሉ ሙሉ በሙሉ አገልጋይ ብቻ ነው የተመረጠ አገልጋይ ነው በቤተ መቅደስ ሚገባው። ዛሬ እኮ ቆራቢያን እንኳን እንዳይገቡ በትንሳኤም ቆራቢያን እንዳይገቡ በትንሳኤም፣ በጸሎተ ሐሙስም ያስቸኳይ አዋጁ ይገድባል። ይህን ነው የቅዱስ ፓትርያርኩ መልእክት። ይሄን ተከትሎ ነው ለጠቅላይ ሚኒስትር የተጻፈው። ቀደም ሲል ቤተ ክርስቲያኗ ከዚህ በኋላ ይሄ ዘንድሮ የታየው ሁኔታ አገልግሎቷን በተቻለ መጠን እንደዚህ ባሉ ችግሮች ሁሉ እንድትወጣ የሚያስችላትን አዲስ ዘዴ እንድትቀይስ ሊያስችላት ጉልበት አይሆናትም። አዎ ብዙ ነገሮች ነው የተማርነው። ሰው እኮ አንድም ከመከራ አንድም ከመጽሐፍ አንድም በተፈጥሮ የሚማረው ነገር አለ፣ አንድም ትምህርት ቤት የሚገባው አለ። እንዲህ አይነት ክስተት ይመጣል ብሎ ማንም ሰው አልጠበቀም። እንደ መንግስትም መንግስትም አልጠበቀም። የኢትዮጵያ ቤተክርስቲያን እንደ ተቋም ከብዙ ነገሮች ነው የምትማረው፣ ትምህርቶችን ትወስዳለች። መጽሐፍቶቻችን ምን ይላሉ? ይህን ነገር ምን ምንድነው? እንደ ሀገርም ቀድሞ የተዘጋጀ አልነበር እ ክስተት ነው። በቻይና እንግዲህ ከተከሰተ በሽታው ቻይና ውስጥ ውሃን ከተማ ላይ ከተከሰተ ቅርብ ጊዜ ነው። ሁሉም ሰው እንግዲህ አን የሆነው ቤተክርስቲያኒቷም እንደ ተቋም ከእንዲህ አይነት ችግሮች የምትማረው ብዙ ነገር አለ። አባዬ እንዴት አድርጋ እንዲህ አይነት መከራዎች ይከሰታሉ እና በምን አይነት መልክ አገልግሎቱ ይሰጣል፣ በምን አይነት መልክ መንፈሳዊ ሰርቪሱ ይሰጣል የካህናትና የመመናን ግንኙነት እንዴት መሆን አለበት? እንዲህ አይነት ነገሮች ከዚህ ተመርኩዘን እንግዲህ ሲኖዶሱ በሚሰጠው መመሪያ ቴዎሎጂያኑም መምህራኑም ሊቃውንቱም ከዚህ ችግር ነው የሚያስተምረው ችግር ነው የሚያስተምረው። እና ብዙ ግንዛቤ ወስደን የምንሰራበት ነገር ይኖራል። እግዚአብሔር ቢፈቅድና ቢያቆየን በሕይወት ብንኖር፣ ምክንያቱም ዛሬ ላይ ያለውን ስጋት ስናየው ከባድ ነው። ከባድ ስጋት ነው ያለው እንደ ሕዝብም ስናየው እንደ ሀገርም ስናየው ከባድ ስጋት ነው። እና ያ ይህንን ሁሉ አይቶ ፈሰውን ዝማሬ የሚቀርበውን እምባ መስዋዕተ ጸሎት እግዚአብሔር ፈጽሞ አይተውንም የሚል እምነት ኖሮ ነው ከእምነት አኳያ የምናየው። ለቄስ ተሾማም ያቀረብኩላቸው ጥያቄም ተመሳሳይ ነበረ። አድፎ ዘንድሮ ለየት የሚያደርገው እንግዲህ ትልቅ የዚህ የኮሮና ቫይረስ ወይም ኮቪድ አስራ ዘጠኝ በሽታ ይሄ ወረርሽኝ አለምን በገጠመበት ጊዜ ነው እያከበርን ያለ ነው። ይሄ በጣም በህዝብ ሁሉ ላይ ትልቅ ፍርሀትን የፈጠረ በብዙ ሀገሮች ሰዎችን ሞት የተመዘገበበት እና ብዙ ሀዘን የተፈጠረበት ጊዜ ነው እና በእኛ ሀገርም እንግዲህ ይሄ ሀገራችንም ውስጥ ገብቶ የተወሰኑ ሰዎች በዚህ በሽታ ተይዘዋል። ጥቂት ሶስት ሰዎች ያህል ነው እስካሁን ሪፖርት የሰማነው የህይወት ህልፈት። ሜር ግን ያለው የበሽታው ኃይል በጣም ትልቅ አስፈሪ በሆነበት ሁኔታ ነው እያከበርን ያለ እና ለየት ያለ ነው። እ ስተ ማመኑ ለመሆኑ እንደው በግሎ ይሄ በዓል እስከዛሬ አይቶቶ የማያውቁት ሁኔታ እንደዚህ በመከበሩ የሚሰማው ስሜት ምንድን ነው? በግሎ በግል በእውነት የሚሰማኝ በአንድ በኩል ብዙ ሰዎች በዚህ ሁኔታ መጎዳታቸው በጣም ነው የሚያሳዝነው። ነገር ግን ከዚህ በላይ ከዚህ ሀዘንም ከዚህ ፍርሀት በላይ ወደ እግዚአብሔር እንድንመለስ ብዙ ነገራችንን ወደ ማስተዋል ያመጣን ይመስለኛል። ምክንያቱም ሁላችን የተለያየ ሀሳብ ነበረን። እርስ በርሳችንም ያለ መቀባበል፣ ያለ መዋደድ፣ መገፋፋት ሁሉ የነበረበት ነው። ነገር ግን እነዚህም ሁሉ ክፉውን ሁሉ ትተን በንስሐ ምጣት ከመቼውም ይልቅ በእውነት በጸሎት በለመና በምልጃ እግዚአብሔርን ፊቱን በመፈለግ የምናሳልፍበት እንደሆነ ነው የሚሰማኝ ካለፉት ጊዜያት ይልቅ እና ስለ ሌሎች እንድናስብ ከረ- ከራሳችን እንድንወጣ እንዳስብ ያደረገኝ ነው በእውነት ኮሮና ቫይረስ የሚያስከትለው ተጽዕኖ አሁን እንዳሉትም የሰው ልጅ የእርስ በርስ ግንኙነት በብዙ መልኩ ይለውጧል የሚል የተለያየ አስተያየት እንደውም እየበረታ መጥቷል ምን ይታይዎታል መካን ኢየሱስ ከዚህ በኋላ የአምልኮን የመሳሰሉትን የሰዎች ከሰዎች የምዕመናን ከምዕመናን ግንኙነት የምዕመናን ከሌሎች ጋር የሚኖረው ግንኙነት ና በአዲስ መልክ የምትቀጥል ይመስልዎታል? በእውነት አዎ ይመስለኛል። እኔ እንደውም ከዚህ የተነሳ በጣም ፍቅራችን የበለጠ እንድንያያዝ የሚያደርግ ይመስለኛል። በልዩ ሁኔታ ቀድሞ ከምናውቀው ውጭ ሌላ ልምድ ነው አሁን ሌላ አቅጣጫ እንድናደርግ ሆኗል እና አሁን እንደምናየው ምዕመናን መካከል እያ በጣም የሚገርም ነው። እርስ በርስ የመደጋገፉ አንዱ ስለሌላው የማሰቡ፣ ስለሌላው የመጸለው በጣም ቀድሞ ከምናውቀው በተለየ ስለዚህ እይታችንን በብዙ መንገድ የቀየረ ይመስለኛል። የምናደርጋቸው ውጫዊ የሆኑ ሁኔታዎች በሌላ መንገድ እንድናይ የረዳን ይመስለኛል እና ምዕመናኖቻችን አሁን እንደምናየው በየቤታቸው አንዳንዶች እንደውም ሜዳ ላይ ሁሉ ወጥተው መንገድ ላይ ተኝተው በእንባ ሲጸልዩ ወይም ይታይበን ስለ ሌላው ስለማያውቁት ሩቅ አገር ስላሉ ስለተጎዱ ሰዎች የሚያስቡ እና እይታን የቀይረዋል። እና ስለዚህ ሌሎች እድሎችን ለመፍጠር ከዚህ ችግር ለመውጣት ሰዎች የተለያዩ ፈጠራዎችን የመስራት እድል አግኝተዋል ብዬ አስባለሁ እና ይህንን እንደ ቤተ ክርስቲያንም ብዙ ስልቶችንም ወደፊት እንድንቀይስ የሚያደርግ ይመስለኛል ባለን መንፈሳዊም ይሁን ሌሎች ልማታዊ ማህበራት ሎቶችን ጭምር በተለየ ሁኔታ እንድናይና በነዛ ደግሞ አዳዲስ ስልቶችንም እንድንቀይር መንገድ ይፈጥራል ብዬ አስባለሁ። ቄስ ተሾማመኑ በጣም አመሰግናለሁ። ብሮ እግዚአብሔር ስቅልኝ አመሰግናለሁ። መለስካቸውን መሃን ለቅንብሩ አመሰግናለሁ። አድማጮች አሁንም እዚያው አዲስ አበባ እንቆይና ወደ ሌላው መደበኛ የራዲዮ መጽሄት ቅንብር ወስዳችኋለሁ። ንጉሥ አክሊሉ በዛሬው ቅንብሩ የትንሣኤን ሚስጥረ ታሪክና ይኸው ደጋግመን የምናነሳው የኮሮና ቫይረስ ወረርሽኝ የከሰተውን ፈተና ይፈትሻል። ድንጋይ መዝጊያ ተቆልፏል እኮ እዚያው ቀረ ዮሴፍ ሚል ዝም ብሎ እኮ አፈር ተቆፍሮ አይደለም የተቀበረ፣ ዋሻ ነው ከዋሻው ውስጥ የተቆፈረና እንደገና ደግሞ ይሄ የአክሱም የነካሌ መቃብር አለ አይደለም። በድንጋይ ተዘጋው እንደዚያ እኮ በድንጋይ እየታተመ እኮ ነው። በድንጋይ የሚታተም ነው እና ያንን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ያንን አስወግዶት ስለተነሳ በአብይ ኃይሎ ስልጣኔ ለመልኮታዊ ስልጣኑ ነው። ስልጣኑ ነው። በአብይ ኃይሉ ስልጣን ነው ያለ መቃብር የከፈተው። አሰሮ ለሰይጣን ያው ዲያብሎስ ታሰረ። አጋዞ ለአዳም አዳም ነፃ ሆነ፣ ነፃነቱ ታወጀ። ሰላም የሚዘሰ ሰይኩን ሰላም፣ ከዚህ በኋላ ሰላም ነው፣ ለዘላለም ሰላም ይሁን ተብሎ ያው እንግዲህ እግዚአብሔር ይመሰገልበታል። እንኳን እንኳን ለብርሃነ ትንሳኤ ዋደረሰን አደረሰን ሰላምና ጤና ይሁን። ኮሮና ወረርሽኝ ፍጥረትን ቢረታ ዓለም በየቤቱ ይዟል እግዚኦታ ጸልዩ እንጸልይ ጠዋትና ማታ። ለትንሣኤው በዓል ያደረሰን ጌታ ለዓይነ ሥጋ ያብቃን ለእግዚአብሔር سلامتا لكهروان بلاي مكونن لا ዳሰላም እዜ ሰይም ሰላም ቅዱስ ያሬድ ዜማ ነው። ነገር ግን ደግሞ ካህናቱ ደግሞ የምስራች መንገሪያ ያደርጉታል። አሁን ክርስቶስ ተንሳ ሙታን ከተባለ በኋላ ነው ቡራኬ ሁሉ የሚፈጸም አይደለም። ክርስቶስ ተንሳ ሙታን በኃይሉ ስልጣን እየተባለ እየተዛዘለ ከዚያ ቡራኬ ይፈጸማል እንግዲህ የሆሳአን አለት የቆመው ከመስቀል ጋር የተቋረጠው ግንኙነት ክርስቶስ ተንሳ ሙታን ከተበኋላ ቦዳቸው ይካሄዳል። እንደው ትርጓሜው ባጭሩ ምን ነበር? ክርስቶስ ከሙታን ተለይቶ ተነሳ በአቢይ ኃይል ወስልጣን በትልቅ ኃይልና ስልጣን ያን የደንጋይ መዝጊያ ተቆልፏል፣ እኮ ዛው ቀረ፣ የሚል ዝም ብሎ እኮ አፈር ተቆፍሮ አይደለም የተቀበረ ዋሻ ነው። ከዋሻው ውስጥ የተቆፈረና እንደገና ደግሞ ይሄ አቅሱሙ የነካሌ መቃብር አለ አይደለም? በደንጋይ ተዘጋው። እንደዚያ በደንጋይ የታተመ እኮ ነው። በደንጋይ የሚታተም ነው እና ያንን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ያንን አስወግዶት ስለተነሳ በአብይ ሀይሎ ስልጣን ይላል። ለመልኮታዊ ስልጣኑ ነው። አመሰግናለሁ፣ ሊቀ ኅሩያን በላይ መኮንን አሉላ። ትንሽ ደቂቃ ስጠኝና መለስ ልበል ወደ ወቅቱ። ኮረና እንደ ህዳር በሽታ ታሪክ ሆኖ ይቅር መዋዕለ ዜና በዓለም ላይ ይስፈን ሰላምና ጤና ሁሉም በሃይማኖቱ በአንድነቱ ይጽና እንደ ተጠበቀ ጥበብ ሕክምና ጸሎት ነው የሚያድነው ፈጣሪን ልመና ዮም ፍስሐ ኮነ ዛሬ ደስታ ሆነ በትንሣኤው የሰው ልዳነ በትንሣኤው የሰው ልዳነ ምድር እምዛሬ ሐሴት ታደ እርጋለች ምድር እምዛሬ ደስታ ታደ እርጋለች በክርስቶስ በደሙ ታጥባለች ከኮረና ነጻት ሆናለች። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃል። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በድጋሚ መልካም በዓል፣ መልካም ፋሲካ፣ ሰላም፣ ደህና ደሩ። tsamiya